በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 11 2012 ዓመተ ምህረት ዝግጅታችን ጀመረ። እንኳን ለብርሃነ ጥምቀቱ አደረሳችሁ። ክቡራትና ክቡራን። ጎንደር ላይ በጥምቀት አከባበር ወቅት በደረሰ የመቀመጫ መደርመስ የአስራ ሁለት ሰው ሕይወት ጠፍቷል። በዓሉ ግን በአገርና በውጪ በደማቅ ሁኔታ መከበሩ ተዘግቧል። ሁላችን በዓሉን ስናከብር፣ ጥምቀቱን ስናከብር፣ ልደቱን ስናከብር፣ ትንሣኤውን ስናከብር፣ እያንዳንዳችን የፍቅር ሰዎች ሆነን መመላለስ ያስፈልገናል። ክለብ ይባላል። በሎስ አንጀለስ የጥምቀት በዓል እያከበር ነው ያለ ነው። ከኢትዮጵያ የተለያዩ አካባቢዎችና ከኢትዮጵያ ውጭም የበዓሉን አከባበር ዘገባዎች ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጆ ይታየ ነኝ። በዚሁ ለምሽቱ ያሉንን አርስተ ዜናዎች ላስታውቅ ቀደም ሲል ሶሎሞን እንዳለው ጎንደር ውስጥ የጥምቀት በዓልን ለማክበር ለታደሙ ምዕመናን መቀመጫ የተዘጋጀ ርብራብ ተደርምሶ 12 ሰዎች ህይወታቸው ማለፉ ተሰምቷል። ከመቶ በላይ እንደቆሰሉ ነው የተገለጸው። የሊቢያን የተኩስ አቁም መሳካት የሚቆጣጠር አካል ያስፈልጋል አሉ የአውሮፓ ህብረት የውጭ ፖሊሲ ኃላፊ። የዓለም መሪዎች ለተፋላሚዎቹ ወገኖች ወታደራዊ ድጋፍ ላለመስጠት ትናንት ጀርመን ላይ መስማማታቸው ይታወሳል። ቻይና ውስጥ የተከሰተው አዲሱ ኮሮና ቫይረስ ወረርሽኝ የህመምተኞች ቁጥር እጅጉን አሻቋል። ዩናይትድ ስቴትስ በሶስት አውሮፕላን ጣቢያዎቿ ከወደዚያ የሚገቡ መንገደኞችን እየመረመረች ናት። የሚሉትእና ሌሎችም አሉን። አመሰግናለሁ ቆንጅት፣ ለአርዕስተ ዜናው ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱር ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጎንደር ውስጥ ዛሬ የጥምቀት በዓልን ለማክበር ለታደሙ መቀመጫ የተዘጋጀ ርብራብ ተደርምሶ አስራ ሁለት ሰዎች ሕይወታቸው ማለፉ ተሰማ። ከመቶ በላይ ሌሎች ደግሞ ቆስለዋል ተብሏል። በአደጋው የሞቱት ሰዎች ቁጥር ሊጨምር ይችላል የሚልም ስጋት አለ። አደጋው የደረሰው በፋሲለደስ ቤተ መንግስት ደጅ ጥምቀተ ባህሩ ዙሪያ ዛሬ ጠዋት ለተሰባሰበው ሕዝብ መቀመጫ በተዘጋጀ ርብራብ በድንገት በመደርመሱ መሆኑ ነው የተዘገበው ከጎንደር ዩኒቨርሲቲ ሆስፒታል ሁለት ዶክተሮች ለአዣንስ ፍራንስ ፕሬስ በሰጡት ቃል እስካሁን አስር ሰዎች ሞተዋል። የቆሰሉት አንድ መቶ እንደውም አንድ መቶ ሀምሳም ሊሆኑ ይችላሉ ማለታቸውን የዜና አውታሩ ጠቅሷል። የአጣዳፊ እርዳታ ተሽከርካሪዎች በተሰበሰበው ህዝብ መሀል ለአደጋው ሰለባዎች ለመድረስ ሲሞክሩ እንደተስተዋሉ ነው ዘገባው ያመለከተው። በአዣንስ ፍራንስ ዘገባ መሰረት ከአደጋው አካባቢ ህዝቡ እንዲወጣ ከተደረገ በኋላ በዓሉ እስከ እኩለ ቀን ድረስ ቀጥሏል። በይፋ መንግስትን ሲወቅሱ መሳ ስላል ስላልፈለጉ ማንነታቸው እንዳይገለጽ ኤኤፍፒን የጠየቁ አንድ ሐኪም በየአመቱ ለጥምቀት በዓል የሚዘጋጁት የእንጨት የመቀመጫ ርብራቦች ለአላስፈላጊ አደጋ የሚያጋልጡ ናቸው ማለታቸው ተጠቅሷል። የከተማዋ አስተዳደር የጸጥታና የሰላም ባለስልጣን ተስፋ መኮንን ቢያንስ አንድ የውጭ ሀገር ሰው ጨምሮ ሶስት ሰዎች ሞተዋል፣ መቶ ያህል ቆስለዋል ማለታቸው ነው ኤኤፍፒ የጠቀሰው ለበዓሉ አስፈላጊው ዝግጅት ተደርጓል፣ መቀመጫዎቹም በባለሙያዎች የተሰሩ ናቸው ማለታቸውን ዜናው አክሏል። ብዛት ያላቸው ወጣቶች በበዓሉ ለመሳተፍ ሲረማመዱ ስለነበረ በርብራቦቹ ላይ ከአቅም በላይ ክብደት እንደተፈጠረ ነው አያይዘው የገለጹት። የሊቢያ ተፋላሚ ወገኖች የተኩስ አቁም ውል ውጤታማ እንዲሆን የሚቆጣጠረው አካል ያስፈልጋል ሲሉ የአውሮፓ ህብረት የውጭ ፖሊሲ ኃላፊ አሳሰቡ። ጆሴፕ ቦሪል ይህን ያሳሰቡት ዛሬ የህብረቱ የውጭ ጉዳይ ሚኒስትሮች ስለ ሊቢያ ሁኔታና ትናንትና የዓለም መሪዎች ስላደረጉት ስምምነት ለመነጋገር ስብሰባ ከመቀመጣቸው አስቀድሞ በሰጡት ቃል ነው። ተኩስ አቁሙ ይኸውላችሁ ብለን ከዚያ በኋላ ልንረሳው አንችልም። መከበሩን የሚከታተል ያስፈልጋል ብለዋል ባለስልጣኑ። የተባበሩት መንግስታት ድርጅትም፣ ይሁን የአፍሪካ ህብረት ወይም የአውሮፓ ህብረት አንድ የሆነ አካል ሊከታተለው ይገባል ብለዋል። በሊቢያ ተፋላሚ ወገኖች ለሊቢያ ተፋላሚ ወገኖች ተጨማሪ ወታደራዊ ድጋፍ ላለመስጠትና የጦር መሳሪያ ማዕቀቡን ጥሰው የተገኙ ወገኖችን ለመቅጣት የዓለም መሪዎች መስማማታል ቸው ይታወቃል። በመጽሄት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ውሃን በምትባል የቻይና ማዕከላዊ ክፍለ ግዛት ከተማ ባለሥልጣናት በአዲሱ ኮሮና ቫይረስ በሽታ 134 አዳዲስ ተያዦች መገኘታቸውን አረጋግጠዋል። አሀዙ ባለፉት ሶስት ቀናት ከነበረው በከፍተኛ መጠን ከፍ ያለ ነው። የሕመምተኞቹ ብዛት ቤጂንግና ደቡባዊዋ ሼንዜን የተገኙትን ሁለት የቫይረሱን ተያዦች ጨምሮ በጠቅላላው ከሁለት ሁለት መቶ መብለጡን የከተማዋ የጤና ኮሚሽን አመልክቷል። የአብዛኞቹ ይዞታ ከባድ እንዳልሆነ ነው የተገለጸው። ሆኖም እስካሁን በዚህ በሽታ ሶስት ሰዎች ህይወታቸው አልፏል። በህዝብ ብዛቷ ከቻይና ከተሞች ሰባተኛ በሆነችው በውሃን ዶክተሮች የሳንባ ምች ወይም ኒሞኒያ ታመዋል ተብለው የሚጠረጠሩ ሰዎችን እየመረመሩ ናቸው። ሰውንም መሸበር አያስፈልግም፣ ነገር ግን የግል ንጽህና መጠበቅ፣ ሲያስሉም ሆነ ሲያስነጥሱ አፍን መሸፈን አስፈላጊ ነው በማለት እየመከሩ ናቸው። የከተማዋ የጤና ኮሚሽን ዲሬክተር ዶክተር ሊ ጋንግ ቋን状 ን በአሁኑ ጊዜ በታካሚዎች ላይ ያየነው የህመሙ ይዞታ ከባድ አይደለም ብለዋል። የቻይና የጤና ባለስልጣናት ከታካሚዎች ጋር የቅርብ ግንኙነት ካላቸውና ስንከታተላቸው ከነበሩ 763 ሰዎች መካከል 681ዱን አሰናብተናቸዋል። አንዳቸውም ላይ ቫይረሱን አላገኘንም። የተለያዩ የመከላከልና የመቆጣጠር እርምጃ በመውሰድ የወረሽኙን ሁኔታ መግታት ይቻላል ሲሉን የተደመጡት የዓለም የጤና ድርጅት ትናንት በትዊተር ባወጣው ማሳሰቢያም ቫይረሱ ከሰው ወደ ሰው እንደሚዛመት ውሱን የሆነ ማስረጃ አለ ብሎ ቢያስታውቅም ወደ ቻይና እንዳት ጓዙ የሚል ማሳሰቢያ ግን አላወጣም። ከውሃን የተጓዙ አንዲት ሴት በዚሁ ቫይረስ የተያዙ ሆነው መገኘታቸውን የደቡብ ኮሪያ የጤና ባለስልጣናት ገልጸዋል። ታይላንድ እና ጃፓንም በቫይረሱ የተጠቁ ሰዎችን አግኝተናል ብለዋል። የዩናይትድ ስቴትስ የበሽታዎች መከላከልና ቁጥጥር ማዕከል ከቻይና ውሃን ከተማ በሶስት የአሜሪካ አውሮፕላን ጣቢያዎች የሚገቡ ተጓዦችን እየመረመረ ነው። ሳንፍራንሲስኮ፣ ሎስ አንጀለስ እና ኒውዮርክ አውሮፕላን ጣቢያዎች በኩል የሚገቡ መንገደኞች ናቸው የሚመረመሩት። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የቀረቡትን ክሶች የመወሰኛ ምክር ቤቱ ነገ ማክሰኞ በይፋ ችሎት ተቀምጦ ያደምጣል። ዛሬ የዋይት ሀውስ ጠበቆች የሚያቀርቡትን መከራከሪያ ዝርዝሩን የያዘ ሰነድ ያቀርባሉ። በተወካዮች ምክር ቤቱ ባለፉት ክሶች ላይ ቀደም ብለው የዋይት ሀውስ ነገረ ፈጆች ፓት ኮሊንስና ጄ ሴክሎ ባቀረቡት የቀረቡት ክሶች ሕገ መንግስቱን በአደገኛ ሁናቴ በማጣመም ላይ የተመሰረቱ በመሆናቸው እና በመንግስት መዋቅሩም ላይ ዘላቂ ጉዳት የሚያስከትሉ በመሆናቸው መወሰኛ ውድቅ ሊያደርጋቸው ይገባል ማለታቸው ተጠቅሷል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የቻይናው ግዙፉ የቴሌፎን ኩባንያ ዋዌ ከፍተኛ ስራ አስፈጻሚ ለሌላ ሀገር አሳልፎ መስጠትን ጉዳይ የሚሰማው የፍርድ ቤት ችሎት የመጀመሪያ ደረጃ ሂደት ዛሬ ቫንኩቨር ካናዳ ላይ ይጀመራል። ጉዳዩ ቻይናን እጅግ ማስቆጣቱ የዲፕሎማሲ እሰጥ አገባ መቀስቀሱና በቤጂንግና በዩናይትድ ስቴትስ መካከል የቴክኖሎጂ ጦርነት ሊያስነሳ ይችላል የሚል ስጋት መቀስቀሱ ይታወቃል። ካናዳ የዋዌን ፊናንስ ዋና ስራ አስኪያጇን የኩባንያውን መስራች ሴት ልጅ መንግ ዋንጁን በአሜሪካ ጥያቄ ያሰረቻቸው ባለፈው እንደ ኤሮፓውያን አቆጣጠር 2018 ዓም ሲሆን፣ እርምጃው ቻይናን ክፉኛ ማስደንገጡ ይታወቃል። የቻይና ቻይና የቴክኖሎጂ ሀያል የመሆኗ ምኞት መገለጫ የሆነው የኩባንያ ዩናይትድ ስቴትስ በደህንነት ጠንቅነት ለዓመታት ስትመለከተው ቆይታለች። ቤጂንግ የሜንግ ዋንጁን መታሰር ይህን እርምጃ ለመግታት የሚደረግ ሙከራ ነው ነው የምትለው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 11 2012 ዓመተ ምህረት ምሽት ፕሮግራም ነው በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ዛሬ በዩናይትድ ስቴትስ የማርቲን ሉተር ኪንግ ክብረ በዓል ነው። My four little children አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር አንድ ቀን እንዲኖሩ ይታየኛል። የሲቪል መብቶች ትግሉንና ዶክተር ኪንግን እናስታውሳለን። በዚህ ምሽት ጎንደር ላይ ዛሬ ስለዋለው የጥምቀት በዓል አከባበር እና በዚያ መድረሱ ስለተሰማው አደጋም ዘገባው እየተጠናቀረ ነው፤ እንደደረሰን እናቀርባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ የተወካዮች ምክር ቤቱ የሕግ መምሪያ የመሠረተው ክስ የመክፈቻ ክርክር ሪፐብሊካን እንደራሴዎች አብላጫ መቀመጫ በያዙበት የህግ መወሰኛ ምክር ቤት ውስጥ ነገ እንደሚጀመር ተነግሯል። የተወካዮች ምክር ቤት አባላት የሆኑት ዴሞክራቶች በፕሬዚደንቱ ላይ ያላቸውን መከራከሪያ ይዘው ይቀርባሉ። የጠቅላይ ፍርድ ቤቱ ዳኛ በእሰጥ አገባው ላይ ይሰየማሉ ይገኛሉ። አራሽ አረብሳዲ ያጠናቀረውን ዘገባ አዳነች ፍስሐ ታቀርበዋለች። የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ባለፈው ሳምንት ቃለ መሐላ አስፈጽመዋል ሴኔተሮች ሁሉ ብድግ በሉ እንደ ቆማችሁ ቆዩና ቀኝ እጃችሁን አንሱ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በሕግ መወሰኛው ምክር ቤት ተሰይመው በፕሬዚደንት ትራምፕ ላይ በሚካሄደው የፍርድ ሂደት ወቅት በዳኝነት የሚያገለግሉትን ሴኔተሮች ቃለ መሐላ በማስፈጸም ተግባር ታሪክ ሰርተዋል ሴኔተሮቹ ወጋኝነትን እንዲያስወግዱ ቃለ መሀል ፈጽመዋል። ይሁንና በሕጉ መወሰኛው ምክር ቤት የብዙሀኑ መሪ ክሱን አስመልክቶ ከዋይት ሀውስ ቤተ መንግሥት ጋር በመተባበር እንደሚሰሩ ቀደም ሲል በይፋ ተናግረዋል። የክሱን ሂደት የሚያስተባብሩት የተወካዮች ምክር ቤት አባል አዳም ሼፍ አስቡ እስቲ እንግዲህ ፍርድ ቤት ውስጥ ፍርድ ለመስጠት ተቀምጣችኋል። ዳኛው መጥቶ ከተከሳሹ ጋር ተመካክረናል፣ አቃቤ ሕጉ ምስክሮችን እንዳይጠራ ለማድረግ ተስማምተናል፣ አቃቤ ሕግ ምንም አይነት ሰነድ እንዲያሳያችሁ አልፈቅድም ሲላቸው፣ ማንም ፍርድ ለመስጠት የተቀመጠ አካል እንዲህ አይነት አነጋገር ከአንድ ዳኛ አንደበት ሰምቶ አያውቅም። ምክንያቱም ሊታመን የሚችል ነገር አይደለምና። ፕሬዚደንት ትራምፕ በበኩላቸው ባለፈው ሐምሌ ወር ከዩክራይን ፕሬዚደንት ጋር ስላደረጉት የስልክ ጥሪ ያጠፋሁት ነገር የለም ሲሉ በያዝነው ሳምንትም ተናግረዋል። በስልክ ጥሪው ወቅት ኡክራይን በፖለቲካ ተቀናቃኛቸው ላይ ምርመራ እንድታካሄድ ትራምፕ ጠይቀዋል ተብለዋል። ትራምፕ በዛን ወቅት የዩናይትድ ስቴትስ ምክር ቤት ለኡክራይን እንዲሰጥ የመደበውን ወደ አራት መቶ ሚሊዮን ዶላር የሚጠጋውን ወታደራዊ እርዳታ አዘግይቶ ነበር። የትራምፕ ጠበቆች ታዲያ ወታደራዊ ረድኤት ኡክራይን ምርመራውን ሳታካሄድ ስለተሰጠ ፕሬዚዳንቱ መከሰስ አልነበረባቸውም ይላሉ። ከትራምፕ ጠበቆች አንዱ አለን Der when you have somebody who, for example, is indicted for a crime, let's assume you have a lot of evidence, but the grand jury simply indicts for something that's not a crime, and that's what happens. <laughs> በተለያየ መንገድ ሊሄድ የሚችል ብዙ አጨቃጫቂ ማስረጃ አለ። ድምፅ የተሰጠው ግን ሥልጣንን አላግባብ መጠቀም በሚለው ላይ ነው። ይህም በሕገ መንግሥቱ መሠረት የክስ መለኪያ አይደለም። የተወካዮች ምክር ቤት የክስ ሂደቱን ካጠናቀቁ በኋላ ሌሎች ሁኔታዎች በመከሰታቸው በሕግ መወሰኛው ምክር ቤት የፍርድ ሂደት ወቅት ምስክሮችን መጥራት ይፈልጋሉ። ሪፑብሊካውያን ግን አይሆንም ብለዋል። አመሰግናለሁ አዳነች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሊቢያ ተፋላሚ ወገኖች ተጨማሪ ወታደራዊ ድጋፍ ላለመስጠትና የጦር መሳሪያ ማዕቀቡን ጥሰው የተገኙ ወገኖችን ለመቅጣት የዓለም መሪዎች ተስማምተዋል። ይሁን እንጂ አሁን ያለውን ወታደራዊ ድጋፍ ለማንሳት የደረሱበት ስምምነት የለም። በርስ በርስ ጦርነት የምትታመሰው ሀገር ሰላም እንዲመጣላት ታልሞ ትናንት እሁድ በጀርመን ዋና ከተማ በርሊን የተካሄደው ዓለም አቀፍ ጉባኤ ላይ ዩናይትድ ስቴትስን የወከሉት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነበሩ። ዝላቲት ሳሆክ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል። የጀርመኗ ቻንስለር አንጌላ መርከል በጉባኤው መገባደጃ በሰጡት አስተያየት በሊቢያው የእርስ በርስ ግጭት በተለያየ መንገድ የሚሳተፉትን ጨምሮ በጉባኤው የተሳተፉ ወገኖች በሙሉ በሊቢያ ውስጥ ሰላም ሊገኝ የሚችለው በጦር ሜዳ ሳይሆን በሰላም ውይይት ብቻ መሆኑን ተስማምተዋል ይላሉ። ከግጭቱ ጋር በማንኛውም መንገድ የተገናኙ አካላት ሁሉ በአንድ ድምፅ የሚናገሩ እና ይሁንታቸውን የሚያሳዩ መሆናቸውን ማረጋገጥ አለብን። የዛሬው ጉባኤም ግብ ይኸው ነው። ምክንያቱም ያ መሆን ሲችል የሊቢያ ተፋላሚ ወገኖችም መፍትሄው አንድ ብቻ መሆኑን ይገነዘባሉ፣ ከወታደራዊ እንቅስቃሴ ነጻ የሆነ መንገድ። አሁን ያን ውጤት አግኝተናል። የበርሊኑ ጉባኤ የተጠራው ከሳምንት በፊት በሩሲያና በቱርክ አደራዳሪነት ተደርሶ የነበረው የተኩስ አቁም ስምምነት ከተፋረሰ በኋላ ነው። በሩሲያ፣ ግብፅና የተባበሩት አረብ ኤምሬት የሚደገፉት የሊቢያው ብሔራዊ ጦር አዛዥ ጄኔራል ካሊፋ ሀፍታር ምስራቃዊውን የአገሪቱን ክፍል ይቆጣጠራሉ። በፋይዝ አልሲራጅ የሚመራውና የተባበሩት መንግስታት እውቅና የሰጠው የትሪፖሊ መንግስት በበኩሉ የዩናይት ስቴትስና በከፊልም የአውሮፓ ሕብረት እንዲሁም የቱርክ ድጋፍ አለው። የቱርኩ ፕሬዝዳንት ሬጅብ ጣይብ ኤርዶጋን በተኩስ አቁሙ በመስማማታቸው ፋይዝ አልሴራጅን አመስግነው ጄኔራል ሀፍተርም ተመሳሳይ እርምጃ እንዲወስዱ ሲሉ አሳስበዋል። የተቀረው የፖለቲካ ሂደትና የመፍትሄ ሐሳብ ወደ ተግባር ይሸጋገር ዘንድ ጀነራል ሀፍታር ለኃይል እንቅስቃሴያቸው ማብቂያ ማበጀት አለባቸው። የሀፍታር ወታደሮች ባለፈው ቅዳሜ ከዋና ዋና ወደቦች ወደ ውጭ የሚላከውን የድፍድፍ ነዳጅ ዘይት ከሀገር እንዳይወጣ ሲያግዱ፣ ትላንት እሁድ ጉባኤው እየተካሄደ በነበረበት ሰዓት ደግሞ የሊቢያን የነዳጅ ማስተላለፊያ መስመሮች ዘግተዋል። የነዳጅ ዘይት ዋናው የሊቢያ የገቢ ምንጭ መሆኑ ይታወቃል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው በሰጡት አስተያየት የሊቢያ ሕዝብ ሌሎች ወይም ሦስተኛ ወገኖች በሚቀሰቅሱት ወይም በሚያባብሱት ግጭት ለበዛ እንግልትና መከራ ተዳርገዋል ይላሉ። የውጭ ኃይሎች ወይም ሦስተኛ ወገኖች የሚቀሰቅሷቸው ወይም የሚያባብሷቸው ግጭቶች የሚቆሙት ግጭቶቹ እንዲያበቁ እነኛ የውጭ ኃይሎች ሲወስኑ ነው። በመሆኑም ብሪታንያ እየተሟገተች ያለችው እርግጥ ነው የሊቢያውን የረጅም ጊዜ መሪ ሞሐመር ጋዳፊን በአውሮፓ የዘመን አቆጣጠር በ2011 ዓ ም ብናስወግድም ይታያችሁ፣ ይሄ አሳፋሪ ምስቅልቅል ግን ለረጅም ጊዜ ቀጥሏል። አሁኑኑ እንዲያበቃና ሊቢያን በተባበሩት መንግስታት ስር አንድ ማድረጊያ ጊዜ ነው። የበርሊኑ ጉባኤ በመካሄድ ላይ በነበረበት ወቅት የሊቢያን ተፋላሚ ወገኖች የሚደግፉ ቡድኖች በየፊናቸው ሰላማዊ ሰልፎችን አካሂደዋል። አመሰግናለሁ አሉላ ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን ላይ አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይም እንዲሁ ዝግጅቶቻችንን በቀጥታ ማግኘት ይቻላል። በፌስቡክ ላይቭም እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። በትዊተርም አት ቪኦኤ አምሃሪክ ብላችሁ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ታገኛላችሁ። አፓችንንም ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። አሁን ከምሽቱ ሶስት ሰዓት ከ21 ደቂቃ ነው። አዲስ አበባ ላይ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ጆ ጊል በስቱዲዮ መሳሪያዎች ላይ ይገኛል። ናሽዋን ካሊ ተተክታለች ይመስለኛል። አሁን ይቅርታ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የጥምቀት

ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የተለያዩ የጥምቀት በዓል አከባበር ዘገባዎችን ይዘናል ከሀገር ውስጥና ከውጭም። ጎንደር ላይ ስላለው ሁኔታም እንዲሁ አስቴር ምስጋናው ዘገባ እያጠናቀረች ነው። ከዚያው በደረሰን ጊዜ እናቀርባለን። አሁን በቅድሚያ ወደ ዩናይትድ ስቴትስ እና ዓለም አቀፍ ሁኔታዎች እናልፋለን። በዩናይትድ ስቴትስ ደቡባዊ ምስራቅ ግዛቷ ቨርጂኒያ ዋና ከተማ ሪችመንድ ውስጥ የነፍስ ወከፍ ትጥቅ ደጋፊዎችና ተቃዋሚዎች ተገዳዳሪ ሰልፎችን እያካሄዱ ናቸው። አሁን የመንግስቱን የጦር መሳሪያ ይዞታን የመቆጣጠር ውሳኔ በመቃወም ለዛሬው ሰልፍ ለመውጣት ይዘጋጁ የነበሩ የነጭ የበላይነት አራማጅና አክራሪ ናቸው የተባሉ ተሟጋቾች ሊያስነሱ ይችላሉ ተብሎ የተሰጋውን ሁከት ለመከላከል አገረ ገዥው ጊዜያዊ የአስቸኳይ ጊዜ ሁኔታ በዋና ከተማይቱ ላይ አውጀዋል። ማንም የጦር መሳሪያ ይዞ ወደ ሰልፉ አደባባይ መውጣት አይችልም። ያም ሆኖ ታዲያ ዛሬ በሺዎች የሚቆጠሩ የእርምጃው ተቃዋሚዎችና ደጋፊዎች ለሰልፍ ወጥተዋል፣ ካፒቶሉን አካባቢ አጥለቅልቀዋል የሚሉ ዘገባዎች እየታዩ ናቸው። በዴሞክራቲክ እንደራሴዎች የበላይነት የተያዙት የቨርጂኒያ የተወካዮች ምክር ቤት ሁለቱም አካላት የህግ መምሪያውም የህግ መወሰኛውም ማንም የጦር መሳሪያ የሚገዛ ሰው የማንነቱ ፍተሻ እንዲደረግበትና ማንም የነፍስ ወከፍ መሣሪያ የሚገዛ በወር ከአንድ በላይ እንዳይገዛ የሚያግድ ሕግ ሰሞኑን አጽድቋል። ይህንን ድንጋጌ የሚቃወሙ ወገኖች ለሕገ መንግሥታዊ መብታችን መሟገት አለብን ብለው ነው አደባባይ ለመውጣት የወሰኑት። ይሁን እንጂ የዛሬ ሁለት ዓመት አካባቢ በአቅራቢያዋ ባለችው ሻርልስቪል ተፈጥሮ የነበረንና በነጭ የበላይነት አስተሳሰብ አራማጅ ያንድ የአንድ ሰው ሕይወት የጠፋበትን አይነት ግጭት በመስጋት አገረ ገዢው የአስቸኳይ ጊዜ ሁኔታውን ደንግገዋል። ተቃዋሚዎቹ ድንጋጌውን በመቃወም ክስ ቢመሠርቱም የቨርጂኒያ ጠቅላይ ፍርድ ቤት የገዢውን የክልሉን የቨርጂኒያን ገዢ ማለት ነው የአስቸኳይ ጊዜ ሁኔታ ድንጋጌ ውሳኔ አጽንቷል። በዚያ አካባቢ የ ግዛቲቱን ምክር ቤት ጨምሮ በላዩ ላይ በጦር መሳሪያ የታጀቡ ወይም የታጠቁ ድሮኖችን ለማብረር አንዳንድ የታጠቁ ሚሊሻ አባላት ማስጠንቀቂያ ሲያስተላልፉ እንደነበረ ተገልጿል። የተወሰኑ አክራሪዎችና ኒዮናዚ የሚሊሻ አባላትን ኤፍቢአይም በቁጥጥር ስር ማዋሉ ተነግሯል። ሰልፉ እስካሁን ድረስ በሰላም እየተካሄደ ነው። ስለደረሰ ግጭት የደረሰን ምንም ዘገባ የለም። አዲስ ነገር ባለ ጊዜ ይዘንላችሁ እንመለሳለን። ለማንኛውም ዛሬ የሲቪል መብቶች ተሟጋቹ የማርቲን ሉተር ኪንግ የልደት በዓል ነው። በዩናይትድ ስቴትስም ብሔራዊ ክብረ በዓል ነው። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግሥት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሠረታዊ ጥያቄዎች ሥራና ነፃነት ነበሩ። ኦገስት 28 1963 ወይም ነሐሴ 22 1955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200 ሺህ እስከ 300 ሺህ የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው ሦስት አራተኛው ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነጻነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ፣ ዊ ሻል ኦቨርካም እናሸንፋለን። በአውሮፓውያን አቆጣጠር ከ1955 እስከ 1968 ዓ ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር እንደ መለያ ዝማሬ ነበር። ዊሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታ ነው። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ሥር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። አይ ሀቭ ድሪም አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር አንድ ቀን እንዲኖሩ ይታየኛል። ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ ጥያቄ፣ የፖለቲካና የነጻነት ጥያቄ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን እንታጭ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር፣ ሥራ በችሎታችን ይሰጠን ነበር የጥቁሮች ጥያቄ። እነሆ በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ለሁለት ጊዜ ቃለ መሐላ ፈጸመ። ለዚህች ዕለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15929 ዓ ምት በደቡቧ አትላንታ ጆርጂያ ተወልደው ሚያዝያ 4968 ዓ ምት በ39 ዓመት ዕድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር And every hill and mountain shall be made low. The rough places will be made plain. And the crooked places will be made straight. And the glory of the Lord shall be revealed. And all flesh shall see it together. አንድ ቀን እያንዳንዱ ሸለቆ ከፍ ይላል፣ እያንዳንዱ ተራራና ኮረብታም ዝቅ ይላል፣ ጠማማውም ሁሉ ይቃናና ስርጓጡም ሜዳ ይሆንና እናም የእግዚአብሔር ክብር ይገለጥና ሥጋ ለባሹ ሁሉ በአንድነት ሲመለከት ይታየኛል። ሕልም አለኝ። ወደ ደቡብም ይህን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓ ም የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓ ም ከሞቱ በኋላ የፕሬዚደንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓ ም የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል። ተከታዮቹ የዛሬ የጥምቀት አከባበር ዘገባዎች ይሆናሉ። ጥምቀት በተባበሩት መንግሥታት ድርጅት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ቁሳዊ ያልሆነ የዓለም ቅርስ ሆኖ ከተመዘገበ ወዲህ የመጀመሪያው ክብረ በዓል ሆነውሏል ዛሬ። በተለይም ወደ ሁለት ሚሊዮን ሰው እንደተሳተፈበት በተነገረበት የጎንደር የጥምቀት በዓል አከባበር ላይ ፕሬዚደንት ሳህለወርቅ ዘውዴ፣ ቀዳማዊት እመቤት ዝናሽ ታያቸው፣ የኤርትራ ልዑካን ቡድን እንዲሁም ከተለያዩ የዓለም ክፍሎች ወደዚያ የሄዱ አገር ጎብኚዎችም ተገኝተዋል። እዚያው በጎንደሩ የጥምቀት በዓል አከባበር ላይ ለምእመናን መቀመጫ ተብሎ የተሰራ ርብራብ ተደርምሶ የአስራ ሁለት ሰው ሕይወት ጠፍቷል። እስካሁን በደረሰን ዘገባ መሠረት ከመቶ በላይ ሰው መቁሰሉ ተዘግበዋል። ጎንደርና ባህር ዳር ላይ የነበሩትን የአከባበር ስርዓቶች፣ የአደጋውንም ሁኔታ አስቴር ምስጋናው እንደሚከተሉ አጠናቅራለች። ዛሬ በጎንደር ከተማ በተከበረው የጥምቀት በዓል ላይ ለምእመናን መቀመጫ ተብሎ የተዘጋጀ የእንጨት ርብራ በመደርመሱ የሰው ሕይወት ማለፉንና ከመቶ በላይ የሚሆኑ ሰዎች ቀላልና ከባድ ጉዳት እንደደረሰባቸው ቆየት ብሎ የወጡ መረጃዎች አመልክተዋል። በበዓሉ አከባበር ስነ ስርዓት ላይ የተገኙትና መድረክ የመምራት ኃላፊነታቸውን ሲወጡ የነበሩት መምህር አስካል ካሳው በጊዜው የተመለከቱትን በስልክ አካፍለውኛል። የተፈጠረው ችግር ነበር ላይ በብዛት የነበሩና ነበሩ እና አሰራሩ የሚችለው ከሚችለው በላይ ስለነበረ ሰው በፍቅር የሚከታተለው ስለነበረ በዚህ ምክንያት ያው ሰው የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ጉዳት ደርሶበታል? ምን ያህል ሰው ሕይወቱ አልፏል? ጉዳት በስፍራው የነበሩት የዓይን ማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል። እም መላከ ፀሐይ ቆሞስ አባ ገብረ ሚካኤል ሽፈራው ያው ከስራቸው ነበርኩኝ። ከወዲያውኑ እንደዚህ እንደ ቆጥ ነገር የተሰራ ነው እናቱ አራርቀው ስለተከሉ የሰዎቹን ድወዝ መሸከም አልቻለም እና በንዛቸው ወቶበት ወደቀ። ፖለቲካ ከምንጋምን ጋር አይያዙ። በስፍራው ስለነበረው ሁኔታ ተጨማሪ መብራሪያ ለማግኘት ከጎንደር ከተማ ከንቲባና ከሆስፒታል መረጃዎችን ለማግኘት ያደረኩት ሙከራ አልተሳካም። የጎንደር ከተማ አስተዳደር የሰላም ደህንነት መምሪያ ኃላፊ ለአማራ ብዙሃን መገናኛ ድርጅት እንደገለጹት ከመቶ በላይ የሚሆኑ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ገልጸው የሞቱ ሰዎችን ቁጥር ግን ከመግለጽ ተቆጥበዋል። የአደጋውን መንስኤ ለማጣራት ተጨማሪ ምርመራ እየተደረገ እንደሆነ ግን የጠቆሙት ነገር የለም። አሳዛኙ ሁኔታ ጥላው ቢያጠላበትም ዓመታዊ የጥምቀት በዓል በርካታ ሰዎች በተገኙበት ነው ዛሬ በድምቀት የተከበረው። በኢትዮጵያ በከፍተኛ ድምቀት ከሚከበረው የአደባባይ በዓላት ውስጥ አንዱ ጥምቀት ነው። በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ ከመከበር ባለፈ የሕዝቦችን ተከባብሮና ተቻችሎ የመኖር እሴት ማሳያና መተግበሪያም ነው። የጥምቀት በዓል በተለይ ዘንድሮ እየተከበረ ያለው ከኢትዮጵያ አልፎ የዓለም ቅርስ ሆኖ በተመዘገበ በሳምንታት ውስጥ ነው። የጥምቀት በዓል በአማራ ክልል በተለያዩ ከተሞች ዛሬ በደማቅ ስነ ስርዓት ተከብሯል። ወትሮም ቢሆን የጥምቀት በዓል በድምቀት ከሚከበርባቸው የኢትዮጵያ ከተሞች ቀዳሚውን ስፍራ ትይዛለች። ጎንደር ድርጅት ዩኔስኮ በማይዳሰሱ ቅርሶች በዓለም ቅርስነት መመዝገቡ ደግሞ የዘንድሮውን በዓል የተለየ ድምቀት ሳይሰጠው አልቀረም። ትላንትና ዛሬ በጎንደር ከተማ የሆነው ይኸው ድምቀቱ የተንጸባረቀበት ነው። የአርባ አራቱ ታቦታት መገኛ በሆነችው እና በጥንታዊቷና ታሪካዊቷ የጎንደር ከተማ ቁጥሩ ሁለት ሚሊዮን የሚጠጋ የሀገር ውስጥና የውጭ ሀገር ሰዎች በበዓሉ መገኘታቸውን የበዓሉ አዘጋጆች ተናግረዋል። በበዓሉ ላይ ለመታደም እድል ሲያገኙ የመጀመሪያቸው መሆኑን ያወሱት የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ጥምቀትን ለመሳሰሉ ቅርሶች ትኩረት ሊሰጥ ይገባል ብለዋል። ኢትዮጵያዊ እሴቶቻችንን የምንጠብቃቸው ካላቸው ምጣኔ ሀብታዊ ፋይዳ በመነሳት ብቻ ሳይሆን ቅርሶቻችን የማንነታችን መገለጫዎች በተለይም የሰላም የፍቅር፣ የመደጋገፍና የመረዳዳት መሰረቶች በመሆናቸው ጭምር ነው። እነዚህ ቅርሶቻችን ከየትም ይምጡ የትም ይሁኑ፣ የሁላችንም ኢትዮጵያውያን የጋራ ቅርሶቻችን ናቸው። ሁላችንም ባለቤቶች ነን። የአንድነታችን፣ የአብሮ መኖራችን፣ የሁሉ አቀፍ አቀፍነታችን የብዙሃነታችን መገለጫ ነው ብዬ አምናለሁ። ኢትዮጵያም ቅርሶቿ ሲመዘገቡ ዩኔስኮ የሚያውቃቸው በኢትዮጵያ ቅርሶች ነው። የተከበራችሁ እንግዶች፣ ክቡራትና ክቡራን፣ የጥምቀት በዓል በመላ ሀገራችን በእምነቱ ተከታዮች ዘንድ በድምቀት እንደሚከበር ይታወቃል። ሆኖም በጎንደር ያለው የአከባበር ስነ ስርዓት እጅግ የተለየ የደመቀ ስነ ስርዓት መሆኑን ለመጀመሪያ ጊዜ በቦታው በመገኘት ለመንገዘብ ችያለው። በጣም ያስደንቃል። በጣም ያኮራል። የኢትዮጵያ ሕዝብ በተለይም የጎንደር ሕዝብ ይህንን በዓል አክብሮ በማቆየት ላሳየውና ዩኔስኮ ድረስ እንዲደርስ ላደረገልን የራሱ አስተዋጽኦ ስላለው የተለየ ምስጋናዬን ለማቅረብ እወዳለሁ። በብዙ ቦታዎች ያሉ ቅርሶቻችንን ለትውልድ ያቆዩ ኢትዮጵያውያን በዚህ አጋጣሚ ለማመስገን እወዳለሁ። ከሰላሳ ዓመታት በኋላ ለመጀመሪያ ጊዜ በጎንደር ከተማ የሚከበረውን የጥምቀት በዓልን ለማክበር የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ መርቆሬዎስ በተወካያቸው አማካኝነት መልእክት አስተላልፈዋል። በምናከብረው በዓለ ጥምቀት የፈጣሪን ቸርነት በማዘከር መንፈሳዊ አንድነታችንን በማጠንከር በኢትዮጵያውያን መካከል ፍቅር፣ አንድነት፣ ፍትርት እንዲኖር ወገንን መበደል፣ ተቋማትን ማቃጠል እንዲቀር ከትዕግሥቱ በኋላ በሚመጣ ፍርድ እንዳንጎዳ ከትግስቱ በመማርና በጸሎት ለፈጣሪ ለበመንገድ የቤተ ክርስቲያናችንን ታሪካዊ ልልና በሚመጥን ስነምግባርና ሃይማኖታዊ ስነ ስርዓት በዓለ ጥምቀትን ማክበር የሁላችን ኃላፊነት መሆኑን ማመንና መተግበር ተገቢ ነው። በበዓሉ ለመታደም ከተገኙት ከ30 3 ሺህ በላይ የውጭ ሀገር ጎብኚዎች መካከል የኤርትራ ልዑካን ቡድን ይገኙበታል። በኢትዮጵያ የኤርትራ አምባሳደር ሰመረ ርዕሶም ከ50 ዓመታት በኋላ በዓሉን መታደም መቻላቸውን ለክልሉ መገናኛ ብዙኃን በሰጡት አስተያየት ተናግረዋል። ወደኋላ እንደ ሀምሳ ዓመት ልመለስ ልክ ሀምሳ ዓመቱ አሁን ያኔ ቀዳማዊ ሥላሴ ትምህርት ቤት ተብሎ የሚጠራው የጎንደር ሴኮንደሪ መምህር ሆኜ ለአንድ ዓመት የሰራሁበት በመሆኑ እና ይህንን ትዝታ እንደገና ተመልሼ ሳየው የነበረኝ ቅርበት እንደገና ቅርበት እንዲጨምርልኝ ስለሚያስችል ላይ በጣም ደስ አለኝ። የጥምቀት አክብሮት ግሩም የባህል የሃይማኖት የቆየውን ቅርስ እንደገና ምን ያህል ወደ ፊት እየገፋ መሆኑን ሊያሳየኝ ቻለ። ስለዚህ በሙሉ ትዝታ የሚያሳድር ሁኔታ ነበር። የጥላቻ ጊዜ ያስከተለው ኪሳራ ተገምግሞ ከእንግዲህ ወዲያ ከፍቅር በቀር ሌላ የሚያወጣ መንገድ እንደሌለ በየበኩላችን የተረዳንበት ስለሆነ እኔ ወደፊት የሚታየኝ ተስፋ ነው። በበዓሉ የታደሙት ቀደም ብዬ ከጠቀስኳቸው የክብር እንግዶች በተጨማሪ ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነ የባህልና ቱሪዝም ሚኒስቴር ዶክተር ሂሩት ካሳው የጋሞ አባቶች የተገኙ ሲሆን የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ትላንት በተከበረው የከተራ በዓል ተሳት በዚያው ዕለት ማምሻውን ወደ አዲስ አበባ ተመልሰዋል። በተመሳሳይም በባህር ዳር ከተማ የጥምቀት በዓል በድምቀት ተከብሯል። የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ለምእመናኑ ተከታዩን መልእክት ነበር ያስተላለፉት ዛሬ የሰው ልጅ ልዩ ልዩ ቋንቋ በመናገሩ መልኩ እንዳየሩ ጠባይ በመቀያየሩ፣ ከብዙ ጎሳዎች፣ ከብዙ ነገዶች፣ ከብዙ ወላጆች፣ ከብዙ አባቶች፣ ከብዙ እናቶች የመጣ አስመስሎ ልዩነትን ፈጥሮ ልዩነትን ያወራ እንጂ መሰረቱ ግን የሰው ልጅ አንድ አባት፣ አንዲት እናት፣ አንድ አዳም፣ አንዲት ሔዋን ብቻ ናቸው። የመልካችን የቁመታችን መጥቆር መቅላት ማጠር መርዘም የአየሩ ጠባይና የየአካባቢው የተፈጥሮ ሕግ ያመጣው እንጂ ከተለያየ ዘር የመጣን የተለያየ ዘር ያለን አይደለም። ዘር ቆጠራው ብዙ ከወረድን በኋላ ነው። ልዩነቱ ብዙ ከሄድን በኋላ ነው። እሱም የማይገባ ልዩ ነው። በአከባበሩ ስነ ስርዓት ላይ ካገኘኋቸው የሃይማኖት አባቶች አንዱ የሆኑት አባትም ስሜታቸውን እንዲህ አካፍለውኛል። ስሜ ሊቀ ሊቃውንት ስማኮነ መላክ ይባላለሁ። የማገለግለው በባህር ዳር ሀገር ስብከት የአራት ጉባኤት መምህር ሆኝ ነው ማገለግለው። እንደ ባህር ዳር ግን ስንመለከተው ከሌላው ጊዜ ለየት የሚያደርጉ አንዳንድ ነገሮች ሁሉ ያሉበት በዓል ነው የነበረው እና ከትናንትናው ጀምሮ ልክ መጽሐፍ ቅዱስ በሚያዘው መሰረት አጅበን ወረድን ታቦታቶቻችንን። ይህም ያው ታሪኩን እያስታወስን ስብከተ ዮሐንስን ልክ እንደዚያን ጊዜ ሁሉ ታሪኩን እያስታወስን በጣም ብዙ ህዝብ ታቦቱን ይዞ ወርዶ አድሯል ማለት ነው። ዛሬ ማለዳም ያው በተለመደው መሰረት ጌታችን ኢየሱስ ክርስቶስ ሌሊት ላይ እኩለ ሌሊት ላይ ስለሆነ የተጠመቀው ሌሊቱ አስር ሰዓት ጀምሮ ጥምቀተ ባህሮቻችን ሲባረኩ ነው ያደሩት። ያው ቅዳሴው አልቆ ማለት ነው። የቅዳሴው ሰዓት ከሌሊቱ ሰባት ሰዓት ጀምሮ አበቃ። አስር ሰዓት ላይ ጀምሮ ጥምቀቶቻችን ባህሮቻችንን ባርከናል ማለት ነው። አባይ ማዶም ነበርኩ፣ እዚህኛውም ላይ ነበርኩኝ። ሁሉም ላይ እንግዲህ የአባይ ማዶ ደግሞ በተለየ ሁኔታ ውሃው ዳርቻ ላይ ስለነበረ ታሪኩን እንደነበር ነው ሆነ እንድናስታውስ የሚያደርግ ቦታ ነው የነበረው ማለት ነው። እና በሀገራችን ያለውን ውሃ ፍጹም ዮርዳኖስን አድርገን የእኛ ዮርዳኖሳችን፣ ዞሮ ዞሮ ኢየሱስ ክርስቶስ ነው ዮርዳኖሳችን። ክርስቶስ በዮርዳኖስ ተጠመቀ እያል እሱን እያስታውስ በማለዳ ተጠምቀን መጥተናል ማለት ነው። አሁንም ያለ ነው ያው ታቦታቱን በመሸኘት ላይ ነው ወደ አብያተ ክርስቲያናቱ በማስገባት ላይ ነው ያለነው የአማራ ክልል ፖሊስ ኮሚሽን ማምሻውን በሰጠው መግለጫ ጎንደርን ጨምሮ በክልሉ በተለያዩ ከተሞች የተከበረው የጥምቀት በዓል በተለይ ከጸጥታ አንጻር በሰላም መጠናቀቁን አስታውቋል የብሔራዊ መረጃና ደህንነት አገልግሎት ሰሞኑን ባወጣው መግለጫ በተለይ በጎንደር ከተማ የሽብር ጥቃት ለመፈጸም የተዘጋጁ ሁለት የጥፋት ቡድኖችን ዓላማቸውን ሳያሳኩ በቁጥጥር ስር መዋሉን ማስታወቁ ይታወሳል ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ። አስቴር፣ ሁለት ሚሊዮን ሰው እንደሚገኝበት ቀድሞ በተገመተው የጎንደር አከባበር ወቅት የተከሰተው ድንገተኛ አደጋ ነው ወይስ ሌላ? አደጋ ከሆነስ ለምንና እንዴት ተከሰተ? የደረሰው ጉዳት ትክክለኛ መጠን ወይም የመጨረሻ ተቀራራቢ ግምት? እየተደረገ ያለ ምርመራና ክትትል ካለ ለማጣራት እየሞከርነን ከአማራ ክልል ሰላምና ደህንነት ቢሮ እንደዚሁም ከጎንደር ከተማ የተለያዩ የሥራ ኃላፊዎች ምላሽ ለማግኘት ቪኦኤ እስካሁን ያደረገው ሙከራ አልተሳካም። በጥረታችን እንቀጥላለን። ወደ ተከታዩ የጥምቀት ዘገባ ለውሰዳችሁ። የከተራ በዓል ትናንት ሲከበርና ዛሬም ታቦታት ከየማደሪያቸው ወደ የደብራቸው ሲመለሱ ችግር አጋጥሟቸው እንደነበር የሐረር ከተማ ምዕመናንና የሃይማኖት አባቶች አስታውቀዋል። አዲስ ቸኮር ተጨማሪ አለው። በሐረር ከተማ በትላንትናው ለት በተከበረ ከተራ ባህልና ዛሬም ታቦታቱ በሚመለሱበት ወቅት ግጭቶች ተከስተው የሰው ጉዳትና የንብረት ውድመት መድረሱን ነዋሪዎች ለቪዮኤ አስታውቀዋል። ትላንትና በከተራ ለት ስለደረሰው የቅድስት ስላሴ ቤተ ክርስቲያን አስተዳዳሪ የሆኑት ሊቀ ብርሃና ጥበቡ እንዲህ ይላሉ። እንግዲህ ትናንት የአጋጠባቢ ነው። ያው የተሰቀሉ ባንዲራዎች ወርደው የቆረጡ ማቃጠል ጀመሩ። ያንን ሄደው ሲቆረጥ እና እየቆረጡ የሚጥሉት ልጆች ያው የእኛ የቤተ ክርስቲያን የሆኑ ልጆች በሚያዩበት ጊዜ ያው ሄደው ለፖሊስ አመለከቱ እና ፖሊሶቹም በወቅቱ ሂደው ያንን ለማስቆም ብዙ እንትና ላሉ መሰለኝ ልጆች እንደነገሩኝ ከሆነ ማለት ነው። በወቅቱ እኔ እዚያ አካባቢ አልነበርኩም። ያው በኋላ ሲደውልልን ነው እኛ ከዚያ አካባቢ ሄድ ነው ከዚያ ሄደን ያው ገብርኤል አካባቢ እኛ ልጆች ያው ተሰብስበዋል። ከውጭ ሆኖም ያው ድንጋይ ምናምን ይወረወር ነበር። ያው የቤተ ክርስቲያኑ ማስተዳዳሪ መላከ ፀሐይ እንደዚሁ በድንጋይ ተመትተዋል በወቅቱ ማለት ነው። ከዚያ እኛ ያው ከውስጥ ያሉትን ወደ ውጭ አትውጡ ምናምን እያልን ያው የማረጋጋቱን ስራ በምንሰራበት ጊዜ እንደዚሁ ዝም ብሎ አስለቃሽ ጭስ ውስጥ ተወረወረ ወደ ምእመናኑ ማለት ነው። ወደ እናንተ ወደ ቤተ ክርስቲያን ውስጥ አሁ ገብርኤል ቤተ ክርስቲያን ነው አስለቃሽ ጭሱ የተወረወረው። እና እኛም ስናናግራቸው ያው ልጆች እንዲገቡ ብለን ነው አሉ። አይ ልጆችም እኮ እኛ ግቡ እያልን ነው። ለምን ወደ ቤተ ክርስቲያን መወርወሩ? አስፈላጊ አይደለም ምናምን የሚል ነገር ነው። ያው ያ ተከሰተ። ከዚያ በኋላ ያው ተነጋግረን ወጥተን እና ነበሩ። በጣም ትብብር ያደርጉ ነበር። እዚያ መስጊዱ ፊትለፊት ነው። ወጣቶቹም እያረጋጉ ነበር። እነሱም ጋር ተነጋግረን ያለውን ሁኔታ ያው እንደዚህ እንደዚህ አንዳንድ ባንዲራዎች አግባቢ የሌላቸው ባንዲራዎች ተይዘዋል ምናምን ሲባል አይ እኛ ያንን ያው ከጸጥታ አካላት ጋር ተነጋግረን ያንን እንሰበስባለን ብለን፣ አሁን በቅዱስ ሲኖዶስ ተወስኖ የቤተ ክርስቲያኒቱ አርማ ያለበት ከዋናው ባንዲራ ላይ እሱ ተደርጓል። ያንን ብቻ ነው ይዘን የምንወጣው። ከዚህ ውጭ የሆነውን ነገር ይዘን እንመለሳለን። ብለው እነሱም የሃይማኖት አባቶችን በቃ ጥሩ ነው፣ እኛም ወጣቶችን እናረጋጋለን፣ እናንተ አናውንስ አድርጉ ምናምን አሉን። እኛ ሂደን ገብርኤል ቤተክርስቲያንን ማናውንስ አደረግን፣ ሚካኤልም ሂደን እንደዚህ የመሳሰሉ ባንዲራዎችን ወደ ውስጥ ይዘው እንዲገቡና ያ ትክክለኛውን ባንዲራ ይዘው እንዲወጡ ከዚህ በኋላ ያው ታቦት ይዘን እንድንወጣ ተደረገ። ያው ከዚያ በኋላ በመካከል አንዳንድ ችግሮች ነበሩ። በዛሬ ዕለትም ስለደረሰው ሊቀ ብርሃናት ጥበቡ የሚሉት አላቸው። ዛሬ እንግዲህ ያው በዚያው በመመሪያው መሰረት እኛ ከዘጥት አካላትም ያው እየተነጋገርን ከክቡር ፕሬዚዳንቱም እንደዚሁ አንዳንድ መመሪያዎችን ያው ተቀብለን ተገናኝተን ነበር። ጠዋት ከሳቸው ጋር የሚመለከታቸው አካላት ያደን ተወያይተን ታቦታት ያው ይዘን በምንወጣበት ጊዜ ከወደ ላይ ወደ ገብርኤል ወጣቶች ቀድመው እየጨፈሩ ሲወጡ ከለከሏቸው ከዚያ አስለቃሽ ስም ተወረወረ ከዚያ ያው እንግዲህ ከዚያም ከዚህም ድንጋይ መወርወር አካባቢ እንትኖችን የመሰባበር የምናምን ተጀመረ ያው ከዚያ በኋላ እኛ ከኋላ ስለነበር እኛ ወደ ታች ወደ ስላሴ ይዘን ወርደን ነበር ከላይ ተደውሎ ያው ችግር አለ ምናምን ይባል። እንግዲህ ከታች አካባቢ ያሉትን ታቦታት ያው ሩጠን አስገብተን ወደ ላይ ሄደን ያው ከመከላከያም ጋራ እየተነጋገርን ያው ለማረጋጋት የተሞከረ፣ ያው ብዙ የወደሙ የተሰባበሩ መስታወቶች፣ ብዙ የወደሙ ነገሮች አሉ። ያው ዞሮ ዞሮ በጸጥታው ጥንካሬ በብዙ ታውረድ ያው ታቦታቱን ይዘን አልፈን ያው አስገባን ማለት ነው። ያው እንግዲህ የተጎዱ ልጆች አሉ። በዚያ መልኩ ነው እንግዲህ የተጠናቀቀው። ከጊዮርጊስና ገብርኤል ቤተ ክርስቲያናት ባሻገር የሸንኮር አርሴማ ቤተ ክርስቲያንም አትገባም ተብሎ መንገድ ተዘግቶ እንደነበረ ያገኘነው መረጃ ያመለክታል። የግጭቱ መንስኤ በተመለከተ ልዩ ልዩ መላምቶች ይገለጻሉ። በአንድ በኩል በተለምዶ አራተኛ በሚባለው አካባቢ የሚገኘው የቅዱስ ቁርአን ሐውልትን ክርስቲያኖች በሌሊት ሊያፈርሱት ሞክረዋል የተባለ ሲሆን ሐውልቱ ግን ለመንገድ ማስፋፊያ ዙሪያውን ያለው እብነበረድ ያፈረሰው ክልሉ ራሱ እንደሆነና ይህም ከሳምንት በፊት የሆነ እንደሆነ ነዋሪዎች ለቪኦኤ ገልጸዋል። በሌላ በኩል መስጂድ ፈርሷል ወይም ሊፈርስ ነው ተብሎ ለገጠር ነዋሪዎች ተነግሯቸዋል የሚለው ግምትም በአንዳንድ የከተማ ነዋሪዎች የሚነገር ነው። በስፋት የሚነገረውና በርካቶች የሚቀበሉት ግን ልሙጡን ሰንደቅ ዓላማ በመቃወም ነው የሚሉት ናቸው። በዛሬው ዕለት የተፈጸመውን ጥቃት በተመለከተ ስሙን መግለጽ ካልፈለገ የፖሊስ አባል ላይ ያገኘነው መረጃ ደግሞ በትላንትና ዕለት ሰላም በማደፍረስ ተጠርጥረው የታሰሩትን ለማስፈታት ሆን ተብሎ መንገድ መዘጋቱን ይገልጻሉ። የጸጥታ ኃይሎች ትኩረት ረብሻ ወደተነሳበት አካባቢ ሲሆን ፖሊስ ጣቢያ ተሰብሮ ተጠርጣሪዎች እንዲያመልጡ መደረጉን ፖሊሱ ገልጸውልናል። ያው ታቦቶቹ በሰላም ገብተዋል አራተኛ ላይ ያው ፎቆችን መስታወት ማርገፍ፣ ጣቢያ ላይም ጥቃት ማድረስ ምናምን ነበረ። ምንድን ነው ምክንያቱ? ምክንያቱ ለጊዜው አሁን አላወቅንም። በጣም በዓሉ ትልቅ በዓል ነው። ህዝቡም በጣም ብዛት አለው። እንግዲህ ታቦት ወደ ላይ በጣቢያው አካባቢ ነው የሚሄደው። እዛ ጋ ነው እንግዲህ አሁን ድንጋይ ይመጣል ሁኔታ እና ትላንት የታሰሩ ሰዎች ነበሩ። በዛ እነኛን ሰዎች አስመለጡ። ከጣገር አውጥተው ይዘዋቸው ሄዱ። ዋና ታርጌታቸው እነሱን ለማውጣት መሰለኝ። ድምፁ ይቀይራል። ይህም መረጃ ለማረጋገጥ ለክልሉ ፖሊስ ኮሚሽን ኮሚሽነር፣ ለኮሚሽኑ ሕዝብ ግንኙነትና ለክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ ደውልን መረጃ ለማግኘት ያደረግነው ጥረት አልተሳካም። መረጃ እንዳገኘን እንመለሳለን። በዛሬው እለት ከፖሊስ በተተኮሰ ጥይት ሶስት አገልጋይ ዘማሪያ መቁሰላቸውን ያገኘነው መረጃ ያመለክታል። በሁለቱ ቀናት የደረሰውን የንብረት ውድመት በተመለከተ መጠለያ በተባለው ሰፈር የሚኖሩ አንዳንድ ነዋሪዎችና ፈዲስ መንገድ ላይ የሚገኙ ንግድ ቤቶች ዘረፋ እንደተፈጸመባቸው በዛሬ ሁለትም አረባሊና ስማርት የተባሉ ጎን ለጎን የሚገኙ ፎቆች መስታወቶች እንደተሰባበሩ ከነኚህ ፎቆች በሁለተኛው ላይ ደግሞ የኦሮሞ ፌዴራሊስት ኮንግረስ ቢሮ እንደተከራየና ና የኮንግረሱ ቢሮ መስታወቶችም እንደተሰባበሩ የደረሰ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ፣ ለዘገባው ተከታዩ ዝግጅት ወደ ማይጨው ይወስደናል። በትግራይ ክልል በክልል ደረጃ በዓሉ የተከበረው በማይጨው ነበር። ሙሉ ጌታ አጽበሃ እዚያ አለ። ሰውሕ ንጉስ ተብለው በሚታወቅ ቦታ ነው በዓሉ በመቐለ ከተማ የተከበረው። ከአብያተ ክርስቲያናት ታቦታት ታጅበው በትናንትና ዕለት ወደ ጥምቀተ ባህሩ ከሄዱ በኋላ እዛው አድረው በዛሬ ዕለት ወደ የአድባራቱ ተመልሰዋል። በዓሉ የኢየሱስ ክርስቶስ ጥምቀት የሚዘከርበት ቀን ነው በማለት በመቐለ ሀገር ስብከት የሰንበት ትምህርት ቤቶች አደረጃጀት ኃላፊ መጋቤ አዕላፍ ታምራት ታደሰ ተናግሯል። ይህንን ስናከብር ስንዘክር ግን ኢየሱስ ክርስቶስ የሰላም አምላክ ነው። ኢየሱስ ክርስቶስ የፍቅር አምላክ ነው። ስለዚህ እያንዳንዳችን የፍቅር ሰዎች እንድንሆን፣ የሰላም ሰዎች እንድንሆን፣ እርስ በእርሳችን እንድንዋደድ፣ እንድንፋቀር፣ እንድንጣላ አይደለም፣ እንድንለያ አይደለም። ስለዚህ ሁላችን በዓሉን ስናከብር፣ ጥምቀቱን ስናከብር፣ ልደቱን ስናከብር፣ ትንሣኤውን ስናከብር እያንዳንዳችን የፍቅር ሰዎች ሆነን መመላለስ ያስፈልገናል። ሌላው በበዓሉ ያገኘሁት ዲያቆን ዶክተር ቢኒያም ተስፋዬ በዓሉ መንፈሳዊ ይዘቱ ጠብቆ መከበሩን ገልጿል። ለበዓሉ ድምቀት የወጣቶች አስተዋጽኦ ትልቅ ነበር ብሏል። የካህናቱ ድምቀት ወረብ፣ ዝማሬ፣ የሰንበት ትምህርት ቤቱ አባላት ሽብሸባው፣ ዝማሬ በጣም መልክውን የጠበቀ ነበረ። በዛ ደግሞ በየሰፈሩ በየመንደሩ የነበሩ ወጣቶች ተሰብስበው ለጥምቀት የሚሆነውን መልእክት ያላቸው ቲሸርቶች፣ ሳት ባነሮች አዘጋጅተው መንፈሳዊ መልእክታቸውን ለ ለታቦት ደግሞ እንዲሁ ጉልበታቸውን ላባቸውን ሲያንጠፈጥፉ ታይተዋል። ና በእውነት በወጣትነት ጊዜ እግዚአብሔር ናስብ የሚለው ቃል ቃል በቃል ሲተገበር ያየንበት ጊዜ ነው ነበር። ና የመቀላ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ በመልእክታቸው ስለ ሰላም ሰፊ ጊዜ ሰጥተው ተናግሯል። እምባ የተናነቃቸው ጀግኖች ልጆቻችን እያጣን ነው በማለት አማኞች ጸሎትና ምህላ ወደ ፈጣሪ ሊያቀርቡ ይገባል ብለዋል ሰላም ልዕሊ ሰላም ከሁሉም በላይ ነው። ሰላም ስላለነው ተሰባስበን እግዚአብሔርን እያመሰገንን በዓሉን እያከበርን ያለ ነው። ህዝቦቻችን ለአገራቸውና ህዝባቸው ብለው ወደ እሳት ገብተው ነው ይህንን ሰላም ያመጡት፣ ይህንንም ዲሞክራሲ ያስረከቡን። እኛም እርስ በርስ ተስማምተን ተከባብረን ተዋደን ህዝባችንና አገራችንን መጠበቅ አለብን። ሰላም ከሌለ በዓል ማክበር የለም። ሰላም ከሌለ ትምህርት የለም። ሰላም ከሌለ እድገት የለም። ሰላም ከሌለም ብልጽግና የለም። ስለዚህ ሁላችን ሰላማችን መጠበቅ አለብን ነው፣ ያሉት በትግራይ ክልል ደረጃ በማይጨው ከተማ በድምቀት ተከብረ ውሏል። በከተማዋ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ለሁሉም የኢትዮጵያ ሕዝብ ለማንነት መገለጫ አካል ለሆነው ለጥምቀት በዓል እንኳን ያደረሳችሁ ብለዋል። በወቅታዊ ሀገራዊ ጉዳይ ባሰሙት ንግግር የትግራይ ሕዝብ ሰላም ፈላጊ እንጂ ሰላም እንደማያደፈርስ አሳይተዋል በማለት ተናግረዋል። የህዝቦች ዝምድና እንዳይበላሽ አርቆ አሳቢ ነው ብለዋል። ዶክተር ደብረጽዮን መንግስታቸው ይሁን የክልሉ ሕዝብ ከሌሎች ጋር በጋራ መልማትና ማደግ እንጂ በሩቅ መተያየት የሚፈልግ ወይም ለጦርነት የሚዘጋጅ አይደለም ብለዋል። ለክልሉ ወጣቶች ባስተላለፉት መልእክት ነገሮች በእርጋታ ሊከታተሉ ይገባል ብለዋል። አቲ ዘለና ፖለቲካ ኩነታት ሓደገኛ ብምዃኑ አሁን ያለንበት ፖለቲካዊ ሁኔታ አደገኛ በመሆኑ በትንሽ ጉድለት ወደ ከፋ ቀውስ ልንገባ የምንችልበት ሁኔታ ከፍተኛ ነው። ስለዚህ እያንዳንዱ እንቅስቃሴም በስሜት ሳይሆን የሚኖረው ጥቅምና የሚያመጣ ውጤት በማየት አስበህና መዝነህ የሚገባበት ጥንቃቄ የተሞላው አካሄድ ሊኖረን ይገባል። ተበትነን ሳይሆን አንድ ሁነን የማንግባባለት ችግር አይኖርም ጀምረነው ባለው አካሄድ የመልካም አስተዳደር ችግር ስራ ዕድል መፍጠር ልማት ማምጣት ተጋግዘን እየተመካከርን በአቅማችን መፍታት እንችላለን ነው ያሉት በተጨማሪም በሁሉም የክልሉ አካባቢዎች በዓሉ ተከብሯል ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም አመሰግናለሁ ሙሉ ጌታ ለዘገባው። ክቡራትና ክቡራን አድማጮች በርከት ያሉ የጥምቀት አከባበር ዘገባዎች ናቸው ያሉን። በአምቦ የበዓሉን የክብር ስፍራ የእስልምና ምዕመናን አጽድተዋል፣ አሰናድተዋል። ናኮር መልካ ዘግበዋል። ከዚያ በደሴ የአገር ግዛት ሰፈር ተወላጆች በጎ አድራጎት ልማት ማኅበር አባላት ጧሪና ተንከባካቢ የሌላቸውን አረጋውያንና አቅመ ደካሞች የሚረዳ ፕሮጀክት አስመርቀዋል። ከዚያ መስፍን አራጌ ዘግቧል። በአስመራ ማይ ጥምቀት አደባባይ ላይ የተከናወነውን አከባበር ብርሃነ ብርሃን ዘግቧል። እንዲሁም በዋሽንግተን ዲሲና አካባቢዋ፣ በሎስ አንጀለስም በሌሎችም አካባቢ የተካሄደውን የጥምቀት አከባበር ስነ ሥርዓት የያዙ ዘርዘር ያሉና ሰፋፊ ዘገባዎች ይኖሩናል። በነገው ምሽት ከዛሬው የጎንደር ሁኔታ የመጨረሻ መረጃዎች ጋር አካተን ይዘንላችሁ እንመለሳለን። i <laughs> የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።